ሳይንስና ቴክኖሎጂ ማሰልጠኛ ተቋማት እንዲሁም የታዳጊ ወጣቶች የስፖርት ፕሮጀክቶች ስፖርቱን ለማሳደግ ወሳኝ ናቸው። ችሎታ ያላቸው ታዳጊ ወጣቶች በሳይንሳዊ ስልጠና ከታገዙ ክለቦችንና ብሔራዊ ቡድንን በማጠናከር ረገድ ከፍተኛ አስተዋጽኦ ይኖራቸዋል። የታዳጊና የወጣት ፕሮጀክቶች በዓለም አቀፍ ደረጃ በተለይ በትላላቅ የእግር ኳስ ክለቦች ስኬት መሰረት ናቸው። ለብሔራዊ ቡድኖችና ለክለቦች ተተኪ የሚሆኑ ስፖርተኞችን ለማፍራት በታዳጊ ደረጃ ሳይንሳዊ ስልጠና መስጠት ውጤታማ እንደሚያደርግ ይታወቃል። በኢትዮጵያ መሰል ስልጠና የሚሰጡ በጣት የሚቆጠሩ ማዕከላት ወጣቶችን ለማፍራት እየሰሩ ነው። ሳይንሳዊ ስፖርት በኢትዮጵያ መተግበር የጀመረው ከቅርብ ዓመታት ወዲህ መሆኑ ይነገራል። የስፖርት ባለሙያዎች ግን በሀገሪቱ ሳይንሳዊ ስፖርት በበቂ ሁኔታ እየተተገበረ እንዳልሆነ ይናገራሉ። ለመሆኑ ሳይንሳዊ ስፖርት ሲባል ምን ማለት ነው? በአዲስ አበባ ዩኒቨርሲቲ የስፖርት ሳይንስ ክፍል መምህር ረዳት ፕሮፌሰር ዘሩ በቀለ ያብራሩልናል። ስፖርትን ስናስብ ስፖርት ኦርጋናይዝድ የሆነ በስልጠና ውስጥ ለረዥም ጊዜ የሚታለፍበት የሙያ ዘርፍ ነው እና አንድ ተወዳዳሪ ትራክ ላይ ወጥቶ ሲሮጥ ከዛ ትራክ ላይ ከመድረሱ በፊት እና ትራክ ላይ እያለ ጀምሮ በተፈጥሮ የተሰጠውን ብቃት አውጥቶ ከፍተኛ ደረጃ ላይ የማድረስ ሂደት ነው። እንግዲህ ኦርጋናይዝ በሆነ ፕላን በተደረገ በታቀደ፣ በተመጠነ መልኩ የሚሰጡ የስልጠና ግብዓቶች አሉ። እያንዳንዱ ልጅ በየትኛው እድሜ ክልል ለየትኛው ስፖርት ምን አይነት የሰውነት የአሰራር ስርዓት ይኖሩታል ተብሎ እየተጠና ነገር አለ። ያንን ወደ አትሌቱ መጥኖና አስተካክሎ በስነ ምግብ ባለሙያዎች፣ በትሬኒንግ ባለሙያዎች፣ በአካል ብቃት ባለሙያዎች፣ በስፖርት ሕክምና ባለሙያዎች፣ ስነ ልቦና ባለሙያዎች ተመጥኖ ሪከርድ ተደርጎ አሁን ደግሞ እየዘመንበት ባለው አካሄድ በጂፒኤስ ሁሉ በታገዘ ሁሉ መንገድ ሁሉ የልጆችን እንቅስቃሴ በትሬኒንግ በውድድር ጊዜ ሁሉ አይቶ ያንን እንደ ግብዓት እየተጠቀሙ ልጁ የሚጠንካራውን ጎን እያዳበረ የጎደሎትን ጎኖች ደግሞ በልምምድ እያካተቱ የሚካሄድበት ስርዓት ነው። በኢትዮጵያ ምን ያህል እየተተገበረ ነው ያለው? ሳይንሳዊ ስፖርት ሳይንሳዊ ስፖርት ደረጃዎች ነበሩት። ከዛሬ ሃያ አስራ አምስት ዓመት፣ ሰላሳ ዓመት አካባቢ የሚሊታሪ ሳይንስን ነው ወደ ስፖርት አምጥቶ ዓለም ሲጠቀምበት የነበረው። የሚሊታሪ ሳይንስ ላይ በሀርድሺፕ የሚሰጡ ስልጠናዎች፣ በግሩፕ የሚሰጡ ስልጠናዎች ነበሩ ኢትዮጵያ ውስጥ። ከዛም ወደኋላ ኋላ ያለንበት ደረጃ ላይ ነው ያለው። እውነት ለመናገር በጣም ከፍተኛ የሆነ ፋይናንስ የገንዘብ ድጎማ ይደረጋል። ያንን ድጎማ ግን በሳይንሱ ላይ የሚውልበት ሁኔታ አይደለም ያለ ሳይንስ አሁን እንደ ስፖርት ሳይንስ በምንናገርበት ሰዓት ላይ ኦልሞስት የለም ማለት ይቻላል። የተቀናጀ የስፖርት ሊደግፉ የሚችሉ የባለሙያዎች ስብጥርና የተቀናጀ ስርዓት የለም። ሙና ችሎታ ያላቸው አትሌቶች አሉ፣ በውጭ የስፖርት ሳይንቲስቶች የሚደገፉ። ከነሱ ባለፈ ግን እንደ ሀገር ስናየው በሀገር ደረጃ ላይ እየተደረገ ያለው ነገር እንደዚሁ በትራዲሽናል የሆነውን የስልጠና ስርዓት ነው። መቼ ጀምሮ ነው ወደ ኢትዮጵያ የሳይንሳዊ ስፖርት ገብቷል ማለት የምንችለው? እንግዲህ በአገባብ ደረጃ ካሰበን አበበ ቢቂላ መጀመሪያ ስልጠናውን በሚጀምርበት ሰዓት ላይ የስዊድን የስዊድን ባለሙያ ኢንዲቪጁዋል ትሬኒንግ የጀመሩበት ሰዓት ነበር። አበበ ቢቂላን ለብቻውን ሲያሰለጥኑት ማሳጅ ያደርግ ነበረ ማሳጅ ነበረው። በዛን ሰዓት በግል ደረጃ ገባ ካል የዛን ጊዜም ገብቶ ነበር ማለት ነው ሳይንሳዊ ስልጠና። ዓለም የዛሬ አስራ አምስት ሀያ ሰላሳ ዓመት የጀመሩት ስልጠና አሁንም ኢትዮጵያ ውስጥ አልገባም ነው የምለው። አዲስ አበባ ላይ ያሉ ክለቦችን ብንወስድ እየሰጡ ያሉት ስልጠና ኢንዲቪጁዋል ኮቺንግ ስልጠና ነው። አንድ አሰልጣኝ ሁሉን ነገር ሆኖ ምናልባት አንድ አሰልጣኝ አንድ የቡድን መሪ ሆኖ ሁሉ አይነት ስልጠናዎችን የሚሰጡበት ስርዓት ነው ያለው እንግዲህ ምን ችግር አምጥቷል ማለት ያስደፍረናል። እኔ እኔ በሁለት መንገድ ማየት ይቻላል፣ እንግዲህ ያለውን ችግር አንደኛ፣ የመጀመሪያው ችግር አትሌቶችን ላልተገባ ጉዳት እየዳረግን ነው ነው። በርካታ አትሌቶች ላናያቸው የምንችሎች አትሌቶች ተቃጥለው እየወጡ ነው። ይሄ ኦቨር ትሬኒንግ በርን አውት የሚባል ነገር አለ። ያለግኛቸው ተቃጥለው የሚወጡ በርካታ ከስፖርቱም ሳይሆን ከሰብአዊነት አንጻር በርካታ ወጣቶች እየተቃጠሉ በሽተኛ እየሆኑ ያሉበት ሁኔታ ነው ያለው እንደ ሀገር። ሁለተኛ ደግሞ ሀገሪቷ ያላትን አሁን ካለው የስፖርት ፐርፎርማንስ ለምሳሌ አትሌቲክሱ ላይ ያለውን በጣም ማክሲማይዝ አድርጎ በርካታ ወርልድ ክላስ አትሌቶችን ማውጣት የሚያስችለን ደረጃ ላይ ልንደርስ እንችል ነበር። ያም በገንዘብ እንደ ሀገር ስነልቦናም፣ አትሌቶችን እራሳቸውን በገንዘብ እንዲችሉ የፎሬን ክረንሲ እንዲያመጡ ስፖርቱ የአንድ የፋይናንስ ምንጭ እንዲሆን አሟጠ እንደነ ብራዚል አልተጠቀምንበት የነበሩበት የሄድንበት ያለውን አካሄድ ገምግሞ በጣም በርካታ አትሌቶችን እግር ኳስ ተጫዋቾችን፣ ኢንዲቪጁዋል ስፖርት ላይ፣ ሳይክል ላይ፣ አትሌቲክስ ላይ ማውጣት ያስችለን ነበረ። ከሳይንሳዊ ስልጠና ታግዞ ስራ መስራት ቢቻል ኖሮ የዚህ ሶስት አራት እጥፍ አትሌቶች ለዓለም አበርከት ይቻል ነበረ። ምን መደረግ አለበት? በአንድ ስፖርት ሳይሆን በበርካታ ስፖርቶች አሸናፊ የሆነች ሀገርን ለማምጣት አሁን ጀምሮ እነኛ ሴንተሮች ስትራቴጂክ በሆነ መንገድ መስርቶ ማሰራትና ስራ መጀመር፣ ቡድኖችን መርዳት፣ ከዛ በኋላ ደግሞ ቡድኖች የራሳቸውን ተቋማት እየገነቡ የሚሄዱበትን ስርዓት መገንባት ነው የሚያስፈልገው። ሳይንሳዊ ስልጠና ስፖርተኛው ረጅም ጊዜ በስፖርት ውስጥ እንዲቆያ ያግዛል ይላሉ አቶ ሳሙኤል ስለሺ፣ በአዲስ አበባ ዩኒቨርሲቲ የስፖርት ስነ ልቦና መምህር። እንግዲህ ስልጠናዎቹን ያው እንደ የስፖርት አይነቱ ይለያያል። ለምሳሌ ለእግር ኳስ ተጫዋች የሚሰጥ ስልጠና ለአትሌቲክስ ከሚሰጥ ስልጠና ጋር ተመሳሳይነት ይኖረዋል ብለን ኤክስፔክት አናደርግም። ግን መሰረታዊ ነው ፕሪንስፕሶች አሉ። ዋናውን አንድ ነገር ሳይንስ ነው የሚያስብለው ነገር ምንድን ነው? ይሄ ከአይ ቦል ሜካኒዝም መውጣት ነው። ለምሳሌ እገሌ ፈጣን ነው፣ እገሌ እንትኑ ጥሩ ነው፣ እገሌ ይሄ ነገሩ ደካማ ነው የምንለውን ነገር በአይናችን አይተን ከምንወስነው ይልቅ ቴክኖሎጂዎችን በመጠቀም ቁጥሮችን በመጠቀም ዳታዎችን በመጠቀም የደም ሳምፕሎችን በመጠቀም አተነፋፋትን በመጠቀም የማስል ባዮፕሲ በመስራት ወይም የጡንቻ አይነቶችን በመለየት እገሌ ይህን ትሬኒንግ እያገኝ የተሻለ ፐርፎርማንሱ ያድጋል፣ እገሌ ደግሞ እንደዚህ እንደዚህ አይነት ሰው ስለሆነ ይህን ይህን ትሬኒንግ እያገኝ የተሻለ ውጤታማ ይሆናል የሚል ራሽናል ማስቀመጥ ነው። በጣም ከባድ የሚያደርገው ምንድን ነው? ከስፖርት ሳይንስ ትሬኒንግ ፕሪንስፕልሶች አንዱና የመጀመሪያው ስፖርት በጣም ኢንዲቪድዋላይዝ መደረግ መቻል አለበት ነው። ትሬኒንግ አንድ አሰልጣኝ ሀያ አምስት ተጫዋች ቢኖረው ሀያ አምስቱንም አንድ አይነት ትሬኒንግ ሰጥቶ ውጤታማ ሊሆን አይችልም። ስፖርተኞች ረጅም አመት እንዲጫወተ የማድረግ ሳይንሱ ባይኖር ኖሮ ቶሎ ሪከቨር ያደርጉም ከጉዳትም ከድካምም። ስለዚህ የመጫወቻ እድሜያቸው ያንስ ነበረ። በኢትዮጵያ እግር ኳስ ፌዴሬሽን፣ የአፍሪካ እግር ኳስ ፌዴሬሽን በምህጻረ ቃሉ ካፍ ኢንስትራክተር አለባቸው ተገኝ ደግሞ ሳይንሳዊ ስልጠና በተገቢው መንገድ እንዳይሰጥ እንቅፋቶች አሉ ይላሉ። ኢዱኬተር የሚባል አሰልጣኝ ነው እነኝም ልጅ መያዝ የሚገባው እኛ ሀገር ግን እየሰጠ ያለው ኮች የሚለው አሰልጣኙ ነው። በቃ የሚሰጠው የእነኝህን የልጆች ስልጠና ወስደዋሉ ስንል የወሰዱ አሉ፣ ወስዶ የማይተገብሩ አሉ። ሌላው የኮቾቹ ወይም እነኝህ ህጻኖችን የሚያሰለጥኑት አሰልጣኞች ያላት ችሎታ ወይም የስልጠና ብቃት፣ እሱም ትልቁ ጥያቄ ውስጥ የሚገባ ነው ማለት ነው። ይሄ ሁሉ ሲደመር እና ሳይንሳዊ ስልጠና በትክክል ወይም በተገቢው መንገድ እንዳይሰጥ እንቅፋት ሆኗል እየገምታለሁ። የአገራችን እግር ኳስ የይድረስ ይድረስ ነው። ክፍተትም አለው የሚሉት ደግሞ አሰልጣኝ ስዩም አባተ ናቸው። ስዩም አባተ የመከላከያ እግር ኳስ ክለብ አሰልጣኝ ናቸው። ሳይንሳዊ ስልጠና በተግባር ለመተግበር ያው ከልጅነት ጊዜ ጀምሮ የሚከናወን ነው። እግር ኳስ አሁን ባለበት ቁመና ለመገኘት ቴክኒክን፣ ታክቲክን፣ አካል ብቃት፣ ስነልቦና የምንልሽ እነዚህ አራት ዘርፎች ስራቸው የሚጀመረው ከወጣት እድሜ ጊዜ ጀምሮ ነው። ያ ምን ያህል ተሰራ የምለው እራሱን የቻለ ብዙ ጥናት የሚያስፈልገው ቢሆንም በተፈለጉ መልኩ ቁመና ግን ስርዓቱን ተከትሎ እየሄደ ነው ብዬ ባልልም፣ ወደ ሀገራችን ስናመጣው ተጫዋቾች በራሳቸው አድገው በራሳቸው ሁኔታ ቁመና ከፍ ብለው ነው ወደ ክለብ ቢሆን የሚያደርጉት አሰልጣኞቹን ዛጋ ሲደርሱ ያሉት ብዙዎችን ነው በቅርበት እያሰሩ አሁን አለበት ደረጃ ያደረሰው እንጂ አሁን ዓለም በደረሰበት ደረጃ እያንዳንዱ በጥናትና በትል እየተሰራ ወይም እድገቱን ጠብቆ እየሄደ ነው አለ ብዬ ለማለት እንኳን አያስደፍረኝ። አቶ ተሾመ ከበደ በአትሌት ጥሩነሽ ዲባባ ስፖርት ማሰልጠኛ ማዕከልና በኢትዮጵያ ስፖርት አካዳሚ የአትሌቲክስ አሰልጣኝ ናቸው። በሁለቱም የስፖርት ማሰልጠኛ ማዕከላት የሚሰጡትን ስልጠናዎች ሳይንሳዊ ለማድረግ እየተሞከረ እንደሆነ ነው የገለጹልን። በአትሌቶች የዋ ስፖርት ማሰልጠኛ ማዕከልና በኢትዮጵያ ስፖርት አካዳሚ ነው። አጠቃላይ በዚህ በሁለቱ ማሰልጠኛ ማዕከላትና አካዳሚዎች የሚሰጠው ትልክ ስልጠና በተሻለ መጠን እንደ ሀገራችን ከሚሰጠው የተሻለ ይዘት አለው ብለን ነው የምናስበው። ሳይንሳዊ መገለጫዎችን በተሻለ መጠን ተግባራዊ ለማድረግ የጣረ ድቃት አመላካች ፐርፎርማንስ ፕሬዲክተሮች እነኛን መሰረት አድርገን እንመለምላለን። አይደንቲፋይ የተደረገውን ታለንት ሊያሳድግ በሚችል መልኩ እቅድ ላይ መሰረት አድርገን ስልጠናችን እንሰጣለን። በየትሬኒንግ ፌዙ መጨረሻ እየተለካ ያለውን ፕሮግረስ ምን ሀል ነው የሚለውን ነገር እየታየ የሚሄድበትን ሁኔታ እንመለከታለን። ለፐርፎርማንስ መሻሻል ደግሞ የትሬኒንግ ብቻም ሳይሆን ከዛ ውጭ የአመጋገብ ሂደታቸውንም ምን መምሰል አለበት የሚለው እንከታተላለን። መሳሪያዎች ይጎሉናል። እነዚህ እነዚህ በተወሰነ መልኩ ክፍተቶች ይኖራሉ። ሙሉ ለሙሉ ተግባር ላይ እናደርጋለን ማለት ሳይሆን ተሞከረ በስፖርቱ አገርን የሚወክሉ ተተኪ ወጣቶችን ማፍራት ሁሉም የሚስማማበት ጉዳይ ነው። ታዳጊዎች ላይ መስራት ከስፖርቱ የሚገኘው ገቢ ይጨምራል። ሳይንሳዊ ስልጠናንም ለመተግበር የስፖርት መሰረተ ልማቶችና የማሰልጠኛ ቁሳቁሶችን ማሟላት ይጠበቃል። እንደ ባለሙያዎች አተያይ ከዚህ ሌላ የስፖርት ማሰልጠኛ ተቋማት፣ አካዳሚዎች፣ የታዳጊና ወጣት ፕሮጀክቶች በቅንጅት መንቀሳቀስ አስፈላጊም ይሆናል። ከዚህ ሌላ የስፖርት ማሰልጠኛ ተቋማት፣ አካዳሚዎች፣ የታዳጊና ወጣት ፕሮጀክቶች በቅንጅት መንቀሳቀሳቸውም አስፈላጊ ይሆናል። ሳይንሳዊ ስልጠናን አስመልክቶ ያጠናቀርነው ዝግጅት አበቃ። ነጃት ኢብራሂም ነበርኩ።